ትግራይ ክልል የተለያዩ አካባቢዎች መፈናቀላቸው የተነገረ ቁጥራቸው የበዛ ተፈናቃዮች ሽሬ እንደ ስላሴ ከተማ መስፈራቸውን የሰሜን ምዕራብ ትግራይ ጊዜያዊ አስተዳዳሪ አስታወቁ። በእንደ ስላሴ ከተማ ከ345 ሺህ በላይ ተፈናቃዮች ትምህርት ቤቶችና የዛፍ እግር ስር ሳይቀር ተጠልለው እንደሚገኙ ቪኦኤ ያነጋገራቸው ተፈናቃዮች ገልጸዋል። የትግርኛ ዝግጅት ክፍል ባልደረባችን ገብረ ገብረ መህድን ያጠናቀረውን ዝርዝር ዘገባ አዳነች ፍሳሀየ እንደሚከተለው ታቀርበዋል ተገኝታለች የ 65 ዓመት አዛውንቱ የስምንት ልጆች አባት አቶ ብርሃን የአስር ቤተሰብ አባወራ መሆናቸውን ይናገራሉ አቶ ብርሃን እንደሚሉት ከምዕራብ ትግራይ ሑመራ ከተማ አጠገብ ከሚገኙ መኖሪያቸው ተባረው ሽረ እንዳ ስላሴ ከተማ ከገቡ ሳምንት ሆኗቸዋል እኔ ገበሬ ነኝ። ግን ንብረቴንና የነበሩኝን እንስሳዎች ከዘረፉኝ በኋላ ጠብቄ፣ ሁሉም ሰው ከወጣ በኋላ አይሆንልኝም፣ በረሃብ በሞት ይሻለኛል ብዬን የመጣሁት። ወልቃይቶችና ሚሊሻ ተብለው ከመከላከያ ሰራዊት ጋር ሆነው ወደ አካባቢው የመጡ ናቸው፣ ተባብረው አገሩን የዘረፉት። ወደ ሀያ የሚሆኑ በጎች ነበሩኝ፣ እህልም ነበረኝ፣ ሰሊጥና ሌላውን። ከወረሩት በኋላ ግን በጎችን ሽጬ እዚሁ ቤቴ እሞታለሁ ብዬ ነበረ። በጎችን ሲወስዱብኝ ግን ከዚህ በኋላ ወደ ሕይወቴ ይመጣሉ ብዬ ተስፋ ቆርጬ ነው የወጣሁት። አቶ ብርሃነ ንረ ከእርሳቸው ቀድመው ሽረ እንዳስላሴ ከተማ የገቡት በየትምህርት ቤቱና አውላላ ሜዳ ላይ እንደሚገኙና ከመመዝገብ ውጭ እስካሁን እህል ሲሰጥ አለማየታቸውን፣ ሰው ጭንቀትና ችግር ላይ እንደሚገኝ እርሳቸውም እዚያ ከደረሱ ጀምሮ ከአንዳንድ ወዳጆቻቸው ከሚያገኙት እርዳታ በስተቀር ከመንግስት ምንም አለማግኘታቸውን ይናገራሉ። ከሑመራ ወጥተው ሲጓዙ በየመንገዱ የወደቀ አስከሬን ማየታቸውንና እርሳቸው የሚያውቋቸው ገበሬዎች ገብረምድህን የሚባሉ ከነልጃቸው ባል ከብቶቻቸውን ይይዘው ሲሸሹ የመከላከያ ወታደሮች እንደገደሏቸው ይናገራሉ። አቶ ብርሃነ ህዝቡ አይዞ ባይ የለውም። ከእንዳስላሴ ህዝብ እየተዋጣ ከሚሰጠው በስተቀር የሚበላው የሚጠጣውና የሚተኛበት የለውም። የሚመጣው እርዳታ ለህዝቡ እየተሰጠ አይደለም። የት እንደሚገባም አይታወቅም ብለዋል አቶ ብርሃነ። ሰው አራት ወር ሙሉ ሽሽትና ጉዞ ላይ እንደሆነ የሚናገሩት አቶ ብርሃነ ቁጥሩን ማወቅ እንደማይቻል ገልጸዋል። የልጆች እናት መሆናቸውን የገለጹት ሰናይት ንጉሰ ታኅሳስ 12 2013 ዓ ም ከሚኖርበት ከማይ ካድራ በአማራ ታጣቂዎች እንደተባረሩ ይናገራሉ። ይህ አገራችሁ አይደለም የእኛ መሬት የእኛ ቦታ ነው እዚህ ትግራዋይ የሚሰራበት ቦታ አይደለም፣ ስደተኞች ናቸው ይሉናል፣ ብለዋል። ባለቤታቸው ማይ ካድራ ውስጥ በተፈጠረው ሁኔታ ይሞቱ ይኑሩ እንደማያውቁ ልጆቻቸውን ይዘው ሸሽተው እንደወጡ ገልጸው ደርሶብኛል ስለሚሉት በደል ያስረዳሉ። ጥሕኒ ደግሞ ያው ወሲባዊና በእሳት የመለብለብ ጥቃት ተፈጽሞብኛል። የፈጸመው የሻቢያ ሰራዊት ሲሆን ጥቃቱ የተፈጸመብኝ ታህሳስ 14 2013 ዓ.ም ነው። ትግራይ ዋይ የሆንን በዚህ መኪና ጭነው ተከዜን አሻገሩን። ተከዜን ተሻግረን በእግራችን ተጉዘን ጸልሜ እንደደረስን ሻእቢያ ተቀብሎ ጾታዊ ጥቃት ፈጸመብን። ከእኔ ጋር አራት ልጆቼ ነበሩ። የስድስት ወር ሕፃን ልጅ ጀርባዬ ላይ ነበረች። ከቤቱ ጓሮ አስተኝተዋት እያለቀሰች አምስት ወታደሮች በተከታታይ እየተፈራረቁ ደፈሩኝ። ለሶስት ቀናት እዚያ ዋቆይተው የክላሽን የክላሽንኮቭ ዘንግ ብረት አጋይቶ ማህፀን እየበለበኝ የወልቃይትና የአማራት የአማራ ታጣቂዎች ዘጠና ሶስት የትግራይ ተወላጆችን በሲኖትራክ መኪና ጭነው ተከዘን አሻግረው እንደጣሏቸው ስናይት ገልጸዋል። ሁለቱ ሴቶች አንድ ቤት ውስጥ እንደተደፈሩና ሶስተኛዋ ግን ኤችአይቪ አለብኝ በማለታቸው እንደለቀቋቸው ጠቁመዋል። ኤምኤስኤፍ የሚባል ድርጅት ወደ ቀይ መስቀል ወስደው ሕክምና እንደተደረገላቸው ስናየት ተናግረዋል። አሁንም ግን ሽንቴን መቆጣጠር አልችልም፣ ውሃም አልጠጣም። በዛ ላይ የምኖረው በስደተኞች ሰፈር ነው። ሰዎች ከኪሳቸው ነው የሚያግዙኝ። ከዚያ ውጪ ልጆቼን ይዤ ያገኘሁት ነገር የለም። እርዳታ ይመጣል ጠብቁ ይባላል። የት እንደሚገባ አይታወቅም። እንደኔ የሚያለቅሱ ብዙ አሉ። ማጸናቸው ላይ ደርሶብኛል በሚሉት ጉዳት ምክንያት መቀመጥ እንደማይችሉና እንቅልፍ እንደሌላቸው ጊዜያቸውን የሚያሳልፉት በመቆም እና በመንበርከክ እንደሆነ ይገልጻሉ። ምንም የሌላቸው በየትምህርት ቤቱ እና በየስርቻው ተጥሎ ያሉ ህጻናት የያዙ በየጥቃጥጉ የሚወልዱ እናቶች አሉ። ዛሬም ሜዳ ላይ የወለዱ እናቶች አሉ። በጣም የተጨነቀ ሰው ነው የምታየው ትግራዋይ በጣም ያሳዝናል ብለዋል። እስካሁን ባለው ጊዜ ከምንጣፍ በስተቀር ሌላ ያገኙት ነገር እንደሌለ ገልጸዋል። ሰናይት መንግስትና የዓለም ማህበረሰብ ትኩረት ሰጥተው እንዲያግዙን እንጠይቃለን ብለዋል። እድሜዋ ሰላሳ ዓመት እንደሆነና ሽረ እንዳስላሴ እንደምትገኝ የምትናገረው ሳራ ኪዳነ ማርያም ደግሞ ትኖርበት የነበረችው ሕመራ ከተማ በከባድ መሳሪያ ስትደበደብ ሁለት መንታ ሕፃናትን ጨምሮ ሶስት ልጆቿን ይዛ መሸሿን ከሶስት ቀናት የእግር ጉዞ በኋላ ሽረንዳ ስላሴ እንደደረሰች ከባለቤቷ ጋር መለያየቷንና ሱዳን ሓምዳይት የስደተኞች ስደተኞች መጠለያ መግባቱን ከሁለት ወራት በኋላ ማወቋን አሁን በስልክ እንደሚገናኙ ትገልጻለች። የሽረንዳ ስላሴ ነዋሪዎች ተፈናቃዮቹን ለማገዝ ያደረጉት ርብርብ በጣም እንዳስደሰታትና እንደኮራች ተናግራለች። ከተማዋ ውስጥ ያሉ ተፈናቃዮች ሁኔታ በጣም አሳሳቢ መሆኑን አስገንዝባለች። ህጻናት ይዘው የሚላስ የሚቀመስ የሌላቸው እናቶች የባህር ዛፍ ቅጠል ላይ እንደሚተኙና እርሷም አንዳንዴ ለምና ከምታገኘው ለአራሶች እንደምታካፍል ትገልጻለች። ሽረንዳ ስላሴ ከገባች በኋላ የኤርትራ ወታደሮችና የፌዴራል ኃይሎች ከተማይቱን ለመያዝ ከባድ መሳሪያ ሲተኩሱ ወደ እንዳባጉና እና ከዛ ወደ ደብረ አባይ ሸሽተው በከባድ መሳሪያ ፍንጣሪ ጡቷ ላይ እንደቆሰለች የምትናገረው ሳራ ደብረ አባይ ላይ እንደደረሱ ከሑመራ የሸሹ በስም የምታውቃቸውን ሁለት ሰዎች እና ሌሎች የማታውቃቸውን ሶስት ሰዎች የኤርትራ ወታደሮች እና የመከላከያ ሰራዊት ወታደሮች ከቤት ጎትተው አውጥተው ጁንታ እያሉ በአሰቃቂ ሁኔታ እንደገደሏቸው ገልጻለች። ወደ ሽረ እንዳ ስላሴ ከመጣች አምስተኛ ወሯ እንደሆነና ጥቂት የእህል እርዳታ እያገኘች መሆኗን ተናግራለች። ተፈናቅለው እንዳ ስላሴ ከተማ ውስጥ የሚገኙ ሰዎች በመቶ ሺዎች እንደሚቆጠሩ የሰሜን ምዕራብ ትግራይ ጊዜያዊ አስተዳዳሪ ዶክተር ቴድሮስ አረጋይ ለቪዮኤ ገልጸዋል። ሁኔታው እንደተፈጠረ ከምዕራብ ትግራይና ከሰሜን ምዕራብ ትግራይ ዞኖች ወደ ሽረ እንደስላሴ ከተማ ብዙ ተፈናቃዮች ሲመጡ ቆይተዋል። ሁለት መቶ ሺህ አካባቢ የሚሆን ሰው ከሰሜን ምዕራብ ትግራይ ዞን ደግሞ ንብረቶቻቸውና ቤቶቻቸው የተቃጠሉባቸው ወደ 140 ሺህ አካባቢ የሚሆኑ በአጠቃላይ ከ345 ሺህ በላይ ተፈናቃዮች ሽረ እንደ ስላሴ ከተማ ውስጥ ተጠልለው ይገኛሉ። 14 የሚሆኑ የመጠለያ ማዕከሎችም አሉን። ሰዎቹ የተፈናቀሉት ከተለያዩ የምዕራብ ትግራይ ከተሞች እንደሆነና የሚያባርሯቸው የተለያዩ የአማራ ታጣቂዎች መሆናቸውን እንደሚገልጹላቸው የዞኑ ጊዜያዊ አስተዳዳሪ ዶክተር ቴድሮስ ጠቁመዋል። ካብዚ ገርመካ እስካብ ዝቀረባ ግዜ በመጀመሪያዎቹ ሁለትና ሶስት ወራት የሚመጡት ተፈናቃዮች ጥቂት ነበሩ። በሶስት ትምህርት ቤቶች ውስጥ ብቻ ነበረ የተጠለሉት። ባለፉት ሁለት ሳምንታት ግን ከ159 ሺህ በላይ ሰው በአንድ ጊዜ ተፈናቅለው በ11 ተጨማሪ ትምህርት ቤቶች ውስጥ ተጠልለዋል። ከምዕራብ ትግራይ ከቦታችን ልቀቁልን መባላቸውን የመንግስት ታጣቂዎች አይመስሉኝም፣ ግን ግለሰቦችን የታጠቁ ኃይሎች እንዳባረሯቸው ነው ተፈናቃዮቹ የሚነግሩን። አሁን እያናገርኩ ባለበት ሰዓት እንኳን ከተለያዩ የምዕራብ ከተሞች እየገቡ ነው። ችግሩን ለመፍታት በዞንና በክልል ደረጃ የእንነጋገር መነሻ ሀሳቦችን ወደ አጎራባች ዞኖችና ወደ ክልል ደብዳቤ ልከው እስካሁን ምላሽ እንዳላገኙ ዶክተር ቴድሮስ ተናግረዋል። ከመንግስትና ከተለያዩ የረድኤት ድርጅቶች ብዙ እርዳታ እየደረሰ መሆኑን፣ ይሁን እንጂ ከሰው ብዛትና በየቀኑ ከሚጎርፈው ተፈናቃይ ቁጥር አንጻር የሚላከው እርዳታ በቂ እንዳልሆነ ዶክተር ቴድሮስ አመላክተዋል። የሽረ እንዳስላሴ ጎልቶ በመታየቱ እንጂ በሽራሮ ከተማ በባድመና ከአካባቢው የተፈናቀሉ ከ80 ሺህ በላይ ተፈናቃዮች ከጸለምትና ከአካባቢው ከእንዳባጉና እና ሌሎችም አካባቢዎች የተፈናቀሉ ብዛት ያላቸው ሰዎች መኖራቸውን አስተዳዳሪው ጠቁመው በአስራ ሦስቱም ወረዳዎች እርዳታው እንደማቃመስ መሞከራቸውን ገልጸዋል። ሽረንዳ ስላሴ ከሚገኙ ተፈናቃዮች ለአንድ መቶ ሰላሳ አንድ ሺህ ተፈናቃዮች ለሁለት ወር የሚሆን የምግብና ምግብ ነክ ያልሆነ እርዳታ ቢያከፋፍሉም የሚፈልገውን ያህል አድርሰናል ብለው እንደማያምኑ ጊዜያዊው አስተዳዳሪ አመላክተዋል። ተፈናቃዮቹን ከተጨናነቁት መጠለያዎች ለማውጣት ትላልቅ የመጠለያ ድንኳኖችን ለመትከል እየሰሩ መሆናቸውን የገለጹት ዶክተር ቴድሮስ ዘላቂው መፍትሄ ግን ተፈናቃዮቹን ወደ መጡበት መኖሪያቸው መመለስ እንደሆነ አሳስበዋል። መፍትሄው ግን በእርሳቸው እጅ አለመሆኑንና በፌዴራል መንግስቱ ሊመለሱ እንደሚገባ መክረዋል። ላይ ምዕራብ ትግራይ ችግርን ክፍታሕ ዝኽእል ሓደ ከም ሒዞም ቦታ ናይ ኢሎም ጎብጦሞ ዘለዉ ምዕራብ ትግራይ ችግር ሊፈታ የሚችለው መሬታችን ነው ብለው በኃይል ከያዙት መሬት ሲወጡ ብቻ ነው። የተካሄደው ውጊያ ሰላም የማስከበር ዘመቻ እንጂ የቦታ ማስመለስ አይመስለኝም። ለዚህ ፌዴራል መንግስት አቅጣጫ ሊሰጥበት ይገባል። ሁለተኛው ደግሞ እነዚህ የሰሜን ምዕራብ ተፈናቃዮች ወደ እኛ እንዲመጡ ያደረጋቸው ስጋት ከሰሜን ምዕራብ ትግራይ የገጠር አካባቢዎች ሰማንያ ከመቶ የሚሆነው በሻቢያ ሰራዊት ቁጥጥር ስር ስለሆነ እነዚህ ሁለት ኃይሎች ወደ ቦታቸው ቢመለሱ ህዝቡ በሰላም ይኖራል የሚል እምነት አለኝ። ህዝቢ ብሰላም ክነብር እዩ ኢ ዝኣምን ሽረንዳ ስላሴ ወደ 150 ሺህ የሚጠጉ የራሷ ነዋሪዎች እንዳሏት ዶክተር ቴድሮስ አስታውሰው፣ አስተዳደራቸው ምዕራብ ትግራይ ውስጥ ያለውን ችግር ከሚመለከታቸው ጋር እየተናገሩ ለመፍታት እየሰሩ መሆናቸውን ገልጸዋል። ይፈጸማሉ ስለተባሉት የግድያ የንብረት ዘረፋና ውድመት እንዲሁም የማባረር ክሶች የአማራ ክልል መንግስት የኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ግዛቸው ሙሉነህን ለማነጋገር ለሶስት ተከታታይ ቀናት ያደረግነው ጥረት አለመሳካቱን የዚህ ዘገባ አዘጋጅ ገብረ ገብረ መድን ጠቁሟል። ይሁንና ኃላፊው በቅርቡ ስለዚህ ጉዳይ ከአሜሪካ ድምፅ ጋር አድርገውት በነበረ ቃለምልልስ ማፈናቀል የአማራ ባህሪም እሴትም አይደለም፣ አካባቢውም አማራ በስፋት የሚኖርበት ነው ብለዋል። ሁለተኛ የአማራ አጠቃላይ የክልሉ መንግስት ከባህሪው አኳያ አቃፊ መንግስት ነው ትግሬንም ኦሮሞንም ሌላውንም የትኛውንም ብሔር ብሔረሰቦችን አቅፎ የሚይዝ ነው እና በህግ ማስከበር ሂደቱ ውስጥ እዛ አካባቢ ጦርነቶች፣ ውጊያዎች ተካሂደዋል። በዚህ ሰበብ ለጊዜው ቀየውን የሚለቅ ሰው አይኖርም ተብሎ አይታሰብም። እኛ ከዚህ ወጥተን ትግሬም አማራም አገውም አፋርም ሽናሻም ሌላም ሳንል የትኛውንም ሰው የሆነን ፍጡር ሁሉ ወደ ቀዬው እንዲመለስ የተፈናቀለ ካለ ይሄን የማድረጉን ስራ በስፋት ነው እየሰራ ነው ያለውና ብዙዎቹ የተመለሱበት ሁኔታ ነው ያለው። አያይዘውም በኃይል ተወስደው ነበር ሲሉ አቶ ግዛቸው የገለጿቸውን ወልቃይት ጠገዴና ሌሎችም አካባቢዎችን በምዕራብ ትግራይ ስም መጥራት ትክክል አይደለም ብለዋል። ወልቃይትና ራያን አካባቢ በምዕራብ ትግራይ መሰየም ወቅታዊ ነው የሚል እምነት የለኝም። ይሄ ጊዜው ያለፈበት ነው። የእነዚህ አካባቢ ሰዎች ነጻነታቸውን ካወጁ ሁለት ሶስት ወራትን እያስቆጠሩ ነው ያሉ የፎይታ ጊዜ ላይ ያሉ ሰው። ስለዚህ ተደጋጋሚ በልዩ ልዩ ሚዲያዎችም የትግራይ ጊዜያዊ አስተዳደር አሁን ወይዘሮ ቴነሽ የኮሙኒኬሽን ኃላፊዋች ሰጠች የተባለው ምራብ ትግራይ የሚለው ካሁን በኋላ ቢያስተካክሉት ጥሩ ነው የሚል እምነት አለ። ምዕራብ ትግራይ ከሆነ አሁን ከተከዘ መለስ ያለው ቦታ ክፍፍል ከሆነ አላቅም ተፈናቀልን ከሚሉና የብልጽግና ፓርቲ ባለስልጣኖች የሚቀርቡ ጥያቄዎች አቶ ግዛቸው ትህነግ ብለው የጠሩት ህወሓት ዕድል እንዲያገኝ የሚደረግ የልመና ጥሪ ነው ሲሉ አጣጥለውታል። ባለፈው ታሳስ ወር ከዳንሻ ከተማ 11 የጭነት መኪናዎች ሙሉ እናቶችና ህፃናትን ጭነው ተከዘ ወንዝ ላይ እንደጣሏቸው የአይን እማኝነን ያሉ የዳንሻ ነዋሪዎችን ጠቅሶ የአሜሪካ ድምፅ ትግርኛ ክፍል ዘግቦ ነበር። የዳንሻ ከተማ ምክትል ከንቲባ የተባረረ ሰው የለም ሲሉ በወቅቱ መልስ ሰጥተዋል። ትግራይ ክልል ውስጥ እየደረሱ ናቸው ስለሚባሉ የማፈናቀል አድራጎቶችም ሆነ ሌሎች የበደልና የጥቃት ክሶች ከፌዴራል ሲቪልና ወታደራዊ ባለስልጣኖች ምላሽ ለማግኘት ሰሞኑን ያደረግናቸው ተከታታይ ጥረቶች ለጊዜው አልተሳኩም።